ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የሲድኒ ነዋሪዎች ጭምብል እንዲያጠልቁ ማሳሰቢያ ተሰጠ። ጠቅላይ ሚኒስትር ስኮት ሞሪሰን የካቢኔ ሹምሽር አደረጉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ፕሪሚየር ግላዲስ በርጂክሊያን መላው የሲድኒ ነዋሪዎች በኮሮና ቫይረስ መስፋፋት ላይ ከፍተኛ ትኩረት እንዲያደርጉና ሕዝብ በበዛባቸው ስፍራዎችም የፊት ጭምብል እንዲያጠልቁ አሳሰቡ። ለፕሪሚየሯ ማሳሰቢያ ሰበብ የሆነው በሰሜናዊ ባህር ዳርቻ በተከሰተው ኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 28 በማሻቀቡ ነው። ሩብ ሚሊየን ያህል የአካባቢው ነዋሪዎችም የቫይረሱ ምርመራ እስኪከናወን ድረስ ቤታቸው እንዲቆዩ ተነግሯቸዋል። ወይዘሪት በርጅክሊያን መጪዎቹ ጥቂት ቀናት የኮሮና ቫይረስ ገደቦችን ዳግም መጣል ያስፈልግ አያስፈልግ እንደሁ ለመወሰን ወሳኝ መሆናቸውን ገልጠዋል። ለቫይረሱ ትኩረት መስጠትንና የፊት ጭንብል ማጥለቅን አስመልክተው ሲናገሩም ማንም ሰው ጭንብል ሳያጠልቅ የህዝብ ትራንስፖርት መጠቀም፣ ወደ ሲድኒ ከተማ ሱፐርማርኬት መዝለቅ፣ ወደ እምነት ቤቶች መሄድ፣ ወይም ሌሎች ለቫይረሱ ከፍተኛ ተጋላጭነት ያለባቸው ቦታዎች ላይ መገኘት አይገባውም። እኒህን በጋራ ማድረግ ከቻል መልካም የገና በዓል ማሳለፍ እንችላለን። እርግጥ ነው ይህ የእኛ ዓላማ ነው። የሲድኒ ነዋሪዎችም ምን ማድረግ እንደሚገባቸው ለስቡበት ይገባል ብለዋል። ከዚሁ የሲድኒ ሰሜናዊ ባህር ዳርቻ የኮሮና ቫይረስ መከሰት ጋር ተያይዞ የኩዊንስላንድ ዋና የጤና ኃላፊ ጃኔት ያንግ ከነገ ዲሴምበር 19 እኩለ ሌሊት በኋላ ከሰሜናዊ የሲድኒ ባህር ዳርቻ የሚመጡ ወሸባ እንደሚገቡ አስታውቀዋል። የቪክቶሪያ ጤና ሚኒስትር ማርቲን ፎሊም በበኩላቸው ቪክቶሪያ ነዋሪዎች ወደ ሲድኒ ከመጓዝ እንዲቆጠቡ ምክረ ሀሳባቸውን ቸረዋል። የምዕራብ አውስትራሊያ ፕሪምየር ማርክ ማጋዋን በፊናቸው ናቸው የቫይረሱ መስፋፋት ቁጥር እየጨመረ ከመጣ ወሰናቸውን በኒው ሳውዝ ዌልስ ላይ ለመዝጋት እንደማያመነቱ ገልጠዋል። ታዝማኒያም በድርሻዋ ቫይረሱ ከተቀሰቀሰበት የሲድኒ ባህር ዳርቻ የመጡ ሰዎች ወሸባ እንዲገቡ የምትጠይቅ መሆኗን ገልጣለች። ጠቅላይ ሚኒስትር ስኮት ሞሪሰን በዛሬ ዕለት አርብ የካቢኔ ሹምሽር ማድረጋቸውን አስታወቁ። ዳንቲያን የንግድ ቱሪዝምና መዋለ ንዋይ ሚኒስትር ሲሆኑ ግሬግ ሃንት በጤና ሚኒስትርነታቸው ላይ አክለው የአረጋውያን መጣወሪያ ሥራ ኃላፊነትን ይዘዋል። አለንታዥ የትምህርትና ወጣቶች ሚኒስትር ሆነዋል። ሌሎችም በምክትል ሚኒስትርነትና ሚኒስትርነት ኃላፊነታቸው ላይ ተጨማሪ ኃላፊነቶችን ደርበው ይዘዋል። የአቃቤ ነዋይ ፋይናንስ የሥራ ክህሎትና ቤተሰብ ቢዝነስ የውጭ ጉዳዮች የመከላከያና የአገር ውስጥ ጉዳዮች ሚኒስትራት በነበሩበት ኃላፊነት ላይ ጸንተዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸረፋል። አንድ የአውስትሬሊያ ዶላር 29 ኢትዮጵያ ብር ከ35 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን በያ እናሰማለን። ፐርስ ፀሐያማ ይሆናል፣ ዝቅተኛ 18፣ ከፍተኛ 35። አድላይድ ፀሐያማ ይሆናል፣ ዝቅተኛ 11፣ ከፍተኛ 25። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 11፣ ከፍተኛ 20። ሆባርት ረፋዱ ላይ ላካፋ ይችላል። ዝቅተኛ 10፣ ከፍተኛ 17። ካምብራ ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 24። ሲድኒ ደመናማ ይሆናል። ዝቅተኛ 19፣ ከፍተኛ 24። ብሪስበን ለካፋ ይችላል። ዝቅተኛ 24፣ ከፍተኛ 31። ዳርዊን ይዘንባል። ዝቅተኛ 25፣ ከፍተኛ 31። አዲስ አበባ ፀሐያማ ይሆናል። ዝቅተኛ 8፣ ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የሲድኒ ነዋሪዎች ጭንብል እንዲያጠልቁ ማሳሰቢያ ተሰጠ። ጠቅላይ ሚኒስትር ስኮት ሞሪሰን የካቢኔ ሹምሽር አደረጉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።